ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዩ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። በሽብር ወንጀል ተከሰው ባህር ዳር እስር ቤት የነበሩ ስምንት የሰማያዊ ፓርቲ አባላት በክልሉ ጠቅላይ ፍርድ ቤት በዋስ ከተለቀቁ በኋላ ስድስቱ ያለ ሕግ በፌዴራል ፖሊስና በፌዴራል አቃቢ ሕግ ቁጥጥር ስር መዋላቸውን የፓርቲው ፕሬዚዳንት አቶ ይልቃል ጌትነት ተናገሩ። ዝርዝሩን በምሽቱ አብይ ርዕሳችን እንመለከታለን። ክርክር የዜጎች ነጻነት መብት ምንነትና አያያዝ ዙሪያ የዩናይትድ ስቴትስና የኩባ ግንኙነት ባለፈው አርብ የአሜሪካን ሰንደቅ ዓላማ በመስቀል የሁለቱ ሀገሮች ዲፕሎማሲያዊ ግንኙነት ይፋ የተደረገበትን ስነ ስርዓትም እንመለከታለን። ጤና ስጥልን ክቡራትና ክቡራን አድማጮች የዛሬ ሰኞ ነሐሴ 11 2007 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አላ አከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ኒክ ኢቫኖቭ ለቴክኒክ ምህንድስናው ተሰይሟል። በርከት ያሉ ዘገባዎችና ቅንብሮች ናቸው የተካተቱት። ቀዳሚው ታዲያ የሰዓቱ የዓለም ዜና ነው። ቆንጅ ይታየ ጤና ይስጥልኝ። እንደምን አመሻችሁ? የደቡብ ሱዳኑ ፕሬዚደንት ሳልቫ ኪር ለአንድ አመት ተኩል የዘለቀውን የሀገራቸውን የእርስ በእርስ ጦርነት ለማስቆም የታለመውን የሰላሙን ለመፈረም ፈቃደኛ ሳይሆኑ መቅረታቸው ተሰማ። እሳቸው አልፈርምም ማለታቸው የምስራቅ አፍሪቃ አገሮች ማህበር ኢጋድ በሸመገለው የሰላም ድርድር አዲስ እንቅፋት እንደደቀነ እየተነገረ ነው። የሽምቅ ተዋጊዎቹ ቃል አቀባይ ስቴፈን ፓር ይህ ማለት የእርስ በእርስ ጦርነቱ ይቀጥላል ማለት ነው ወይ? ተብለው በቪኦኤ ተጠይቀው ያማ ግልጽ ነው ማለታቸው ተጠቅሷል። የቀረበውን ስምምነት ዛሬ የሽምቅ ተዋጊዎቹ መሪ ሪያክ ማቻር እና የደቡብ ሱዳን ገዢ ፓርቲ ሊቀመንበር የሆኑት ፓጋን አሙም ፈርመዋል ተብሏል። ይሁን እንጂ ውሉ ፕሬዚደንቱ ውድቅ እስካደረጉት ድረስ ትርጉም እንደማይኖረው ነው የሚነገረው። የደቡብ ሱዳኑ ፕሬዚደንት ኪር በመንግስቱ የትዊተር ላይ ባወጡት መግለጫ ሰላም እማይዘልቅ ከሆነ ሊፈረም አይችልም ማለታቸው ተጠቅሷል። ዝርዝሩን በመደበኛው ፕሮግራማችን ይዘን እንቀርባለን። ከሜዲተራኒያን ባህር አራት መቶ አስራ ስድስት ፍልሰተኞችን ያሳፈረ የኖርዌይ አሳሽ እና አዳኝ እንቅስቃሴ ላይ የተሰማራ መርከብ አውሮፓ ጠረፍ መድረሱ ተነግሯል። ከአፍሪካ ተነስተው ባህሩን እናቋርጥ ብለው ሕይወታቸውን ያጡ አርባ ዘጠኝ ፍልሰተኞችን አስከሬንም የጫነ መርከብ እንደሆነ ተነግሯል። አስራ አምስት አባል ሀገሮች ያሉት የደቡባዊ አፍሪቃ የልማት ማህበረሰብ ሳድክ መሪዎች ዛሬና ነገ ማክሰኞ ቦትስዋና ላይ በሚያካሂዱት የመሪዎች ጉባኤ የህግ የበላይነትና ሰብአዊ መብት ከበሬታን ለማሻሻል እርምጃዎችን እንዲወስዱ በመብት ቡድኖች ተጠይቀዋል። ሂዩማን ራይትስ ዋች እና የአፍሪካ የመብት ተሟጋች ቡድኖች ስብስብ በመግለጫዎቻቸው በተለይ ያተኮሩት ሳዳክ በሰረዘው የሰብአዊ መብቶች ሸንጎ ላይ ነው። የሰብአዊ መብቶች ሸንጎ ከአባል ሀገሮቹ ከድርጅቶችም ይሁን ከግለሰቦች አቤቱታ የመስማት ስልጣኑን ለመግፈፍ ባለፈው አመት ያደረገውን ውሳኔ ሂዩማን ራይትስ ዋች ነቅፎታል። የግብጹ ፕሬዚዳንት አብደልፋታህ ኤልሲሲ አዲስ ጸረ ሽብርተኛ ህግ ትናንት ማታ ፈርመዋል። በአዲሱ ህግ አንዳንድ ወንጀሎች በሞትና በዕድሜ የፍታህ እስራት እንደሚያስቀጡ የተደነገገ ሲሆን የሽብር ጥቃቶችን አስመልክቶ ጥቅስ የሐሰት ዘገባ የሚያቀርቡ በከባድ የገንዘብ ከባድ የገንዘብ መቀጮ ይጣልባቸዋል ይላል። በመጨረሻም ታይላንድ ዋና ከተማ ባንኮክ ውስጥ ባንኮክ አቅራቢያ በሚገኝ አንድ የሂንዶች ቤተ መቅደስ አጠገብ ፍንዳታ ደርሶ ቢያንስ 27 ሰዎች መገደላቸው ተገለጸ። ከ10 ዓመታት በሚበልጥ ጊዜ በታይላንድ መዲና ከደረሱት ሁሉ ከባዱ እንደሆነ ተዘግቧል። ብዛት ያላቸው ሌሎች ሰዎችም እንደ ቆሰሉ ተነግሯል። ከሞቱት ሰዎች መካከል አራት የውጭ ሀገር ሰዎች እንዳሉባቸው ተዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አድማጮች አሁን ለቀዳሚው የምሽቱ አብይ ርዕስ ወደ አዲስ አበባ እንሄዳለን። በሽብር ወንጀል ተከሰው ባህር ዳር እስር ቤት የነበሩ ስምንት የሰማያዊ ፓርቲ አባላት በክልሉ ጠቅላይ ፍርድ ቤት በዋስ ከተለቀቁ በኋላ ስድስቱ ያለ ፍርድ በፌዴራል ፖሊስና በፌዴራል አቃቢ ሕግ ቁጥጥር ስር መዋላቸውን የፓርቲው ፕሬዚዳንት አቶ ይልቃል ጌትነት ተናገሩ። ከፌዴራል ፖሊስና አቃቢ ሕግ ጉዳዩን ለማጣራት ያደረግ ነው ሙከራ እስካሁን አልተሳካም። መለስካቸው አመሀ ኢንጂነር ይልቃል አነጋግሯል። እንግዲህ ከዚህ ከዘንድሮ ምርጫ በኋላ አባሎቻችሁ በብዙ ቦታ እንደታሰሩ በተለይ በባህር ዳር ከተማ አያሌ አባሎቻችሁ እንደታሰሩ ተናግራችሁ ነበር እና አሁን ደግሞ ፍርድ ቤት ቀርበው እንደተፈቱ ነበር። የት ፍርድ ቤት ነው የቀረቡት? እንዴት ያለ ውሳኔ የተሰጣቸው? አዎ ባለፈው ነሐሴ ስድስት በክልሉ ጠቅላይ ፍርድ ቤት ነበር የቀረቡት። ስምንት ሰዎች ናቸው። ሉድሰገድ ባቆም፣ ፈንታሁን ብዙአየሁ፣ አበረ ሙሉ፣ አዳነ አለሙ፣ ሞላ የኑስ መንግስቴ ታዴ፣ ስማቸው ምን ይችልና አበበ አበባ እያለው የሚባሉ ስምንት አባሎቻችን ነበሩ የቀረቡት። በዛን ቀን በምን ወንጀል ተከስተው ነበር የቀረቡት? በሽብር ወንጀል ነው የሚለው እንግዲህ ክሳቸው፣ እና የተያዙት ሰኔ አስራ ዘጠኝ ጀምሮ በሽብር ወንጀል በሚል ነበር ተይዘው የቆዩት። በዛን ቀን በአስራ አምስት ሺህ ብር ዋስ እንዲወጡ ነበረ ሁሉም ጠቅላይ ፍርድ ቤቱ ያዘዘው በስድስት እንደተወሰነ ቤተሰቦቻቸው እዛው የነበሩ ሰዎች አዳነ አለሙና ሞላይኑስ የተባሉት እዛው ላይ ገንዘቡን ስለከፈሉ መውጣት ችለዋል። ሌሎቹ ስድስቱ ግን በሚደንቅ ሁኔታ በማግስቱ ማዘዣ መጣ ተብሎ በትናንትናው ዕለት ያልታወቁ ሰዎች ወደ ተለየ ቦታ ይዘዋቸው ወጡ። ሙሉ ቀን ጠባብ ክፍል ውስጥ የማያውቁት ቦታ አቆዩአቸው። ማታ መልሰው ወደዛው ማረሚያ ቤት እንደመለሷቸው እና መውጣት እንደማይችሉ እንደተገለጸላቸው ነው የገለጹልን። የቀሩት እነማን ናቸው? እንግዲህ ቅድም ከገለጽኩ ል ስምንት ሰዎች ውስጥ የወጡት ሞላ ዩኑስ እና አዳን አለሙ ሲሆኑ ሌሎቹ በሙሉ ልሰገዱም፣ ባቆ ፈንታውን፣ ብዙ አየው፣ አበረ ሙሉ፣ መንግስቴ ታዴ፣ ስማቸው ምን ይችል እና አበባ እያለው የተባሉት ስድስቱ ሰዎች የዋስትናውን ገንዘብ ከፍለዋል። ነገር ግን ጠዋት ባልታወቁ ኃይሎች መጥተው ማረሚያ ቤት ውስጥ ውጡ ሲሏቸው ወደ ሌላ ቦታ ለመውሰድ ማረሚያ ቤት እኮ ህግ አለው ፍርድ ቤት በዋስትና ለቆናል። ጠቅላይ ፍርድ ቤት እንዴት፣ እናንተ ለምን ትፈልጉ ናላችሁ? ሲሉ የማረሚያ ቤቱ ሰራተኞችም ተደናግጠው እንወያይ ብለው እንደተቀመጡ በአስቸኳይ ውጡ ብለው እነዚህ የታጠቁና የሚሊተሪ ልብስ የለበሱ ሰዎች በፒካፕ መኪና ወዳልታወቀ ቦታ እንደወሰዷቸው እና መጨረሻ ላይ ግን አምጥተው መልሰው እንዳስቀምጧቸው። ጠቅላይ ፍርድ ቤቱ ግን እኔ ፈትቻለሁ ከፈለጋችሁም ነሐሴ ሀያ ስምንት በሚቀርቡበት ጊዜ በጊዜ ቀጠሯቸው እንደገና ዋስትናቸው እንዲከለከል መጠየቅ ትችላላችሁ እንጂ አሁን የወሰንኩትን ውሳኔ የማጥፍበት ምክንያት የለኝም ብሎ እንዳለ ነው። እንግዲህ የተገለጸልን ነገር እና አሁን ያሉት እነዚህ ሰዎች በባህር ዳር ወይኒ ቤት ነው ማለት ነው። አዎ በባህር ዳር ማረሚያ ቤት ነው ያሉት ያሉት ግን የጠቅላይ ፍርድ ቤቱን ውሳኔ ጥሶ የማንንም ውሳኔ ሳያስፈልገው እንደሚባለው በፌዴራል ፖሊስ እና በፌዴራል አቃቢ ሕግ ነው ትዛዞ የተላለፈው ነው የሚባለው ነገር ግን ፍርድ ቤት የፈታውን በምንም አይነት ከሆነም ሰበር ሰሚ ችሎስ እዚህ መጥተው አመልክተው ካልሆነ በስተቀር የጠቅላይ ፍርድ ቤቱን ዳኝነት ጥሶ እዛ ፍርድ ቤት ምንድን ነው ማረሚያ ቤት እንዲያቆያቸው የሚያደርግ ምንም አይነት የህግ አግባብ የለም። የዋስትና ገንዘባቸውም ተይዟል። ሁለቱ ጓደኞቻቸው በመክፈላቸው ቀድመው ወጥተዋል። እነዚህ ሰዎች ግን በእንደዚህ አይነት ምኑም በማይታወቅ ሁኔታ ባህር ዳር ማረሚያ ቤት ይገኛሉ ማለት ነው። አሁን ዋስትና ገንዘባቸው እነዚህ የቀሩ ሰዎች ካስ ያዙ አሁን ለምንድ ነው ያልወጡ ታዲያ? ተጠይቀዋል ማረሚያ ቤት ማረሚያ ቤቱም ከአቅሙ በላይ ነው። ጠቅላይ ፍርድ ቤቱም እኮኔ ፈትቻቸዋለሁ አለ። ማገጃ ጽፈዋል የሚባሉት እንደ እዛው ያሉ አባሎቻችን ተከታትለው እንደነገሩኝ ከፌዴራል ፖሊስ እና ከፌዴራል አቃቢ ህግ ማገጃ ደብዳቤ ተጽፎ ነው እና የክልሉ ፕሬዝዳንትም አስተያየት ሰጥተውበት ነው የተያዙት የሚባል አለ። ግን ይሄ የፖለቲካ ውሳኔ እንጂ በህግ አግባብ ጠቅላይ ፍርድ ቤቱ በዋስትና የለቀቀውን ሰው እነዚህ አካሎች የሚይዙበት ምንም አይነት ምክንያት የለም። ከሆነም በሰቤር ሰሚ መጥተው እዚህ አመልክተው ነው እና ከሀገሪቷ ህግ አንጻር እዚያ ማረሚያ ቤት የሚቆዩበት ምክንያት የለም። አቶ መለስካቸው እሺ፣ በጣም አመሰግናለሁ። አቶ ይልቃል እሺ፣ እግዚአብሔር ይስጥልኝ። አቶ መለስካቸው አመሰግናለሁ። መለስካቸው አምሀ የፌዴራል ፖሊስን በስልክ አግኝቶ ለማጣራት ያደረገው ሙከራ ቀደም ብለን እንደጠቆም ነው አልተሳካም። እንደተሳካም እናቀርባለን። አሁን ወደ ተከታዩ ዘገባ እንለፍ። ተከታዩ ዘገባ ወደ ኪዩባ ሀቫና ነው የሚወስድን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ባለፈው አርብ ሀቫና ተገኝተዋል። ምክንያት በዚያ በአሜሪካን ሰንደቅ ዓላማ በመስቀል የሁለቱን ሀገሮች ዲፕሎማሲያዊ ግንኙነት ይፋ በሚያደርገው ስነ ስርዓት ላይ ለመገኘት ዩናይት ስቴትስና ኪዩባ ከ50 ዓመታት በላይ የተቋረጠ ግንኙነታቸውን ለመጀመር መስማማታቸው ይታወሳል። በዚህም መሰረት የሁለቱም ሀገሮች ኤምባሲዎች ባለፈው ሐምሌ ወር ሐምሌ 13 ቀን 2007 ዓ ም ተከፍተዋል። ቀጣዩ የፓም ዶኪንስ ዘገባ ትርጉም የሁለቱን ሀገሮች የቀደመ ግንኙነት ይዳስሳል። ባለፈው ወር የኩባ መንግስት የኤምባሲውን እንደገና መከፈት ከፍ ባለ ሥነ ሥርዓትና ድል ባለ ድግስ ነው ያከበረው። ዩናይትድ ስቴትስ ግን ውጭ ጉዳይ ሚኒስትሯ ጆን ኬሪ ከልዑካን አባሎቻቸው ጋር ሀቫና እስከሚገቡ መጠበቅን መረጠች። ኩባን ከሰባ ዓመታት በኋላ ለመጎብኘት የመጀመሪያው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የሆኑት ጆን ኬሪ ከጥቂት የኮንግረስ አባሎችና እንደ አውሮፓ አቆጣጠር በጥር 1961 ዓ.ም ሰንደቅ ዓላማውን ለመጨረሻ ጊዜ ከሀቫና ካወረዱ ሶስት የቀድሞ ባህር ኃይል አባሎች ጋር ነው የሚጓዙት። ሀቫና ላይ ሙሉ ቀን የሚካሄደው ስነ ስርአት አንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን እንደገለጡት በዩናይትድ ስቴትስ ኮንግረስ አባሎች፣ በመንግስት ባለስልጣናት፣ በኩባ መንግስት ተወካዮችና በሲቪል ማህበረሰብ አባሎች የሚቀርቡ ልዩ ልዩ ስነ ስርአቶችን የሚያካትታል። እነዚህ ኩባ አሜሪካውያንን ጨምሮ ከዚህ ቀደም ኩባ ሄደው የማያውቁ አሁን ግን ለዚሁ ስነ ስርአት ተብሎ ሀቫና የሚሄዱ ናቸው ያሉት እኚህ ባለስልጣን ነገሩ ስሜታዊ እንደሚያደርግ አያጠራጥርም ሲሉም ተናግረዋል። ይሁንና ከውጭ ጉዳይ ሚኒስትር ኬሪና ከኩባው ፕሬዚዳንት ራውል ካስትሮ ጋር የተያያዘ ኦፊሴላዊ ግንኙነት እንደሌለ ነው እኒሁ ባለስልጣን ያስታወቁት። የኩባ ተቃዋሚ አባላት በዚህ በሀቫናው የአሜሪካ ኤምባሲ ውስጥ በሚካሄደው የሰንደቅ ዓላማ መስቀል ስነ ስርዓት ላይ እንደማይገኙም የውጭ ጉዳይ ሚኒስቴሩ ከፍተኛ ባለሥልጣን አመልክተው፣ ይህ በሁለቱ መንግስታት መካከል የሚከናወን ስነ ስርዓት ነው ብለዋል። ይሁንና የፖለቲካ፣ የሰብአዊ መብት ጥበቃና የመገናኛ ብዙሀን አባላትን ጨምሮ ኩባውያን የሲቪል ማህበረሰብ አባላት ዛሬ አርብ ማታ በዩናይትድ ስቴትሱ ሚሽን ዋና ኃላፊ በአምባሳደር ጄፍሪ ዴ ሎሬንቴስ መኖሪያ ቤት ውስጥ ለሁለተኛው ከፍ ያለ ስነ ስርዓት እንደተጋበዙ ገልጠዋል። ውጭ ጉዳይ ሚኒስትር ኬሪ ከሲኤንኤን ቴሌቪዥን ጋር ባካሄዱት ቃለ ምልልስም ከተቀሩት ሰፊ የኩባ ማህበረሰብ አባላት ጋር ልንገናኝ የምንችልባቸው አጋጣሚዎች ይኖራሉ ብለዋል። አንድ ዋና ቢሮው እዚህ ዋሽንግተን ዲሲ ውስጥ የሆነው የኩባ አሜሪካውያን ሰብአዊ መብት ተሟጋች ቡድን ባልደረባ ሲናገሩ የዩናይት ስቴትስና የኩባ ግንኙነት ምናልባትም የኩባን መንግስት ተቃዋሚዎች ለማጥመድ የተዘጋጀ ወጥመድ ሊሆን ይችላል ማለታቸው ተደምጧል። ነጻይቱ ኩባ በሚል የሚታወቀው የዚህ ሰብአዊ መብት ተሟጋች ቡድን ኃላፊ ፍራንክ ካልዞን ፕሬዚዳንት ባራክ ኦባማ ከፕሬዝዳንት ራውል ካስትሮ ጋር ስለተስማሙ ብቻ ካስትሮ የኩባን ተቃዋሚዎች እንዲሁም ኩባውያንን ከማዋከብና ከማሳደድ ይታቀባሉ ብሎ ማሰብ ተረት ተረት ይመስለኛል ነው ያሉት። ውጭ ጉዳይ ሚኒስትር ኬሪ በበኩላቸው ከኩባ መንግስት ጋር በሚኖረን የመጀመሪያው የፊት ለፊት ግንኙነት የሰብአዊ መብት ይዞታ ዋናውና ትልቁ አጀንዳችን ነው ብለዋል። ሪፖርተርስ ዊዛውት ቦርደርስ ድንበር የለሽ ጋዜጠኞች በዚህ ሳምንት ለዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በላከው ደብዳቤ የጋዜጠኞችን ወይም የነጻ ፕሬስን በተመለከተ ኩባ በአሁኑ 2015 ዓ ምት ያላት ሬኮርድ ከ180 169ኛ መሆኗን አመልክተዋል። አንዳንድ የዩናይትድ ስቴትስ ምክር ቤት አባሎችም የኦባማ አስተዳደር የወሰደውን አቋም በተመለከተ በኩባ የፕሬስ ነጻነት ጉዳይ ተመሳሳይ ስጋታቸውን ጠቁመዋል። ኩባዊት አሜሪካዊቷ የምክር ቤት ተወካይ ኢሊያና ሮስ ሌቲንን ኤምባሲ ከመከፈቱ ጥቂት ሰዓታት አስቀድሞ በመቶዎች የሚቆጠሩ ተቃዋሚዎች መታሰራቸውን አመልክተው ይህ ግንኙነት ለነጻነት ወዳዱ የኩባ ሕዝብ ትልቅ ስድብ ለዩናይትድ ስቴትስ ብሔራዊ ደህንነትም አደጋ ነው ብለዋል። ፊሊፕ ብሬነር ከ ሰላሳ ዓመታት በፊት ኩባን የጎበኙ በአሜሪካ ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ናቸው። ወደፊት ከሚጠቅም በቀር አሁን ለአንድ ተራይ ኩባ ዜጋ የሚሰጠው አንዳችም ጥቅም የለም ብለዋል። ለማንኛውም ኩባውያን ለውጡን በጉልህ ያዩና ይረዱ ዘንድ ዩናይትድ ስቴትስ የጣለችባቸውን የንግድ ማዕቀብ ኮንግሬስ ሊያነሳ ይገባል ሲሉም ፕሮፌሰር ብሬነር ተናግረዋል። ፕሬዚዳንት ባራክ ኦባማ ኩባ ላይ እንደ አውሮፓውያን የዘመን አቆጣጠር በ1960ዎቹ የተጣለው ማዕቀብ እንዲነሳ ድጋፍ እንደሚሰጡ ተናግረዋል። ወደ ምሽቱ የቅንብር ክፍለ ጊዜ እንሻገር። አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ታዲያ ሳምንታዊው ስጣ ገባ ነው ቀጣየው ክርክር የዜጎች የነፃነት መብት ምንነትና አያያዝ በኢትዮጵያ በጭብጡ ዙሪያ የሁለት ወገን ተከራካሪዎቹ። የመጀመሪያው የክርክሩ ተሳታፊ አቶ ተመስገን ዘውዴ እንደ አውሮፓውያን የዘመን አቆጣጠር በ1997 ዓ ም እስከ 2002 ዓ ም ድረስ ተቃዋሚውን በመወከል የፓርላማ አባል የነበሩና ተቃዋሚው አንድነት ለዲሞክራሲና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ሕልውናውን እስካጣበቅ ጊዜ ድረስም የብሔራዊ ምክር ቤቱ አባል የነበሩ ናቸው። ሁለተኛው የክርክሩ ተሳታፊ በዚህ በዩናይትድ ስቴትስ በምስራቅ ዩናይትድ ስቴትስ ላይ ፔንስልቬኒያ ክፍለ ግዛት የፊላደልፊያ ከተማ ነዋሪ የሆኑት አቶ ጸጋ ያረፈ በዓለም አቀፍ ግጭቶች አፈታት የጥናት የመስክ የሰለጠኑት በአሁኑ ወቅት በግሉ ኢንዱስትሪ የተሰማሩ ናቸው። የመጀመሪያውን ክፍል ትርክራቸውን እነሆ አቶ ተመስገን ዘውዴ የዛሬው ክርክራችን ትኩረት ድኅረ 2007 ምርጫ፣ ድኅረ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት፣ በርከት ያሉ ርዕሶችን በተከታታይ እንመለከታለን። አቶ ተመስገን፣ ነጻነት ፈተና ላይ በወደቀበት ተስፋ ላለመቁረጥ በቂ ምክንያት አለ የሚል መንፈስ የተላበሰ አንድ ጽሑፍ ጽፈዋል። እስኪ ነጻነትን ራሱን ጽንሰ ሀሳቡን እናንተ ከምትረዱበት በመመልከት እንጀምር ምንድን ነው ነጻነት የሰው ልጅ ነጻነት ስንል አቶ ተመስገን አርሶ ላስቀድም አመሰግናለሁ አሉላ ነጻነት የምንለው በተፈጥሮ ያገኘ ነው የማሰብ ነጻነት የመናገር ነጻነት እነዚህ በህገ መንግስት ደግሞ የምናገኛቸው ነጻነቶች ሀሳባችን የመግለጽ የመደራጀት የመዘዋወር ከህግ እውቅና ውጪ ያለመፈተሽ በህግ ጥላ ስር መተዳደር ነጻነት ብለን ስንል እነዚህን ነው ምንለው። መልካም። አቶ ጸጋዬ ለእርሶም ተመሳሳይ እድልስ፣ የምትስማሙበት ትርጉም ወይ የተለየ ሀሳብም ካለ ለእርሶስ፣ የሰው ልጆች ነጻነት ምንድን ነው? እንዴት ይተረጎማል? በቀለለ ቋንቋ እርሳቸው ካሉት የተለየ ሀሳብ አይኖረኝም። በአጠቃላይ ነጻነት ስንል ስለ ዜግነት ነጻነት ወይም ደግሞ ስለ ህዝብ ነጻነት ከሆነ ያው ሰዎች ከፈጣሪ የተቀበሉትን ህይወት እዚህ ዓለም ላይ በሚያቆዩበት እና እዚህ ቆይት አድርገው ወደ ሌላው እስከሚያዘግሙበት ድረስ ያለውን ጊዜ በተቻለ መጠን ያለምንም ተጽዕኖ እና ብዙ ወደ ኋላ የሚጎትታቸው ነገሮች ሳይኖሩ ወደፊት ለመራመድ የሚያስችላቸው እና የተሟላ ህይወት እንዲኖራቸው የሚያስችል ሁኔታ ካለ ነጻነት አለ ማለት እንችላለን። መልካም ዝርዝሮቹ ብዙ ፈርጀ ብዙ ገጾችም ቢኖሩት የተባበሩት መንግስታት እንድንጋጌ ጨምሮ የሰው ልጆች ሰብአዊ የሚባለው መብት በአጭሩ አሁን በገለጻችሁት መልኩ የሚተረጎም ነው። በተግባር በተጨባጭ ያሉ ሁኔታዎችን እናዛምድና በኢትዮጵያ እንዲኖር የሚፈለገውና ምናልባትም አለ በሚለው ላይ የተለያየ እይታ ካላችሁ እንመለከታለን። ቀደም ብዬን እንደ ጠቀስኩት አቶ ተመስገን ነጻነት አደጋ ላይ በወደቀበት ወይም የዜጎች ነጻነት ጉዳይ ችግር በገጠመው አደጋ በገጠመው ጊዜ ተስፋ መቁረጥ ግን የለም ይላሉ። እስኪ በመሰረታዊነት በዚህ ጽሁፎ ለመግለጽ የሞከሩትን ከኢትዮጵያ ተጨባጭ ሁኔታ ጋር አዛምደው ያንሱልኝ። አዎ፣ እንግዲህ ይሄ ገዢ ፓርቲ ኢትዮጵያ ውስጥ ከዛሬ ሀያ አምስት ዓመት በፊት ስልጣን ከያዘበት ጊዜ ጀምሮ እነዚህ ተፈጥሯዊ እና ህገ መንግስታዊ መብቶቻችን በተለይ በዚህ በተቃዋሚ ፖለቲካ ጎራ በተሰለፍነ ድርጅቶች ውስጥ ከፍተኛ ችግር ተፈጥሮብናል። ሀሳባችን በነፃ መግለጽ አልቻልንም። መደራጀት በነፃነት መደራጀት አልቻልንም። ሰብአዊ መብቶቻችን ተጥሰዋል። አብዛኛዎቹ የሰላም ታጋዮች ዛሬ በእስር ቤት ውስጥ ነው የሚገኙት። ሌሎቹ ደግሞ ተሰደው በሰው ሀገር ነው የሚኖሩት። መጽሐፍ አይቻልም። መጽሐፍ የሚቻለው ገዢው ፓርቲ ማንበብ የሚፈልገውን ነው። መናገር የሚቻለው ገዢው ፓርቲ ማድመጥ የሚፈልገውን ነው። ከምንፈልገው ጋራ ለመደራጀት ሰቆቃ ውስጥ ወድቀናል። የምንፈልገውን ለማምለክም ችግር አለ እና እነዚህ ሁሉ በቅድም አቶ አሉላ እንደገለጽከው በዩኒቨርሳል ዲክሌሬሽን ኦፍ ሂማን ራይትስ የተረጋገጡ መብቶች ከዛሬ ሀምሳ ስልሳ ዓመት በፊት የተረጋገጡ መብቶች በዚህ ገዢ ፓርቲ ጭቆና ምክንያት በሀገራችን ይህንን እውን ማድረግ አልቻለም። ጽሑፉንም የጻፍኩት በዚህ ምክንያት ነው። ላለፉት አስር ዓመታትም እኔና በእኔ ጓደኞች እና ደጋፊዎች፣ ሌሎችም ሰላማዊ ታጋዮች እነዚህ መብቶች በመጣሳቸው እነዚህ መብቶች ባለመኖራቸው ገዢው ፓርቲ በሚፈልገው መንገድ ብቻ ሁኔታዎች እንዲሄዱ በማድረጉ ለጊዜው ትግላችን ያጨናገፈ ቢመስለው ድርጅታችን ቢያፈርስም ታጋዮቻችን ቢያስርም፣ ቢገልም በሰላማዊ ትግሉ ተጠናክሮ ይቀጥላል ብዬ አልኩት። ለዛ ነው። መልካም፣ አቶ ጸጋይ ወደ እርስዎ ልመጣ ነው። ቅድም የተስማማችሁባቸው በተባበሩት መንግስታት የሰብአዊ መብት ድንጋጌዎች ሳይቀር የተከበሩ ሰዎች ፍጡራን በመሆናቸው ብቻ አላቸው ወይም ሊኖራቸው ይገባል የሚባሉ መብቶች ኢትዮጵያ ውስጥ አልተከበሩም እያሉ ነው አቶ ተመስገን። እነኚህ መብቶቻችን ተገፈዋል፣ መንግስት ወይም ገዢው ፓርቲ ከሚፈልገው ውጪ እንድናስብና ሀሳባችን እንድንገልጽ እንኳን አይፈቀድም እያሉ ነው። እርስዎስ እንዴት ይገመግሙታል? በኢትዮጵያ ያለውን የዛሬ የዜጎች ሰብአዊ መብት ይዞታ። አዎ አቶ ተመስገን እንግዲህ ካላቸው የህይወት ልምድ በመነሳት የሰጡት አስተያየት አለ ጠቅላል ባለ መልኩ ሲያስቀምጡት እንግዲህ ያው መንግስት እነዚህን ነጻነቶች አልሰጠም፣ መጽሀፍም አይቻልም፣ ወይም ደግሞ ገዢው ፓርቲ የሚፈልጋቸውን ነገሮች ብቻ ነው መጽሀፍ የሚቻለው በሚልም ደረጃ የተቀመጡ አሉ። ስለ አንዳንድ የፖለቲካ ማህበራትም መፈራረስንም በሚመለከት የተሰጡ በጣም አስፈላጊ የሆኑ አስተያየቶች አሉ። እንግዲህ ወደ ዝርዝሩ ስንገባ የአመለካከት ጉዳይ ይኖራል። በእርግጥ እኔ እንደማቀው እና እንደምከታተለው ከሆነ ኢትዮጵያ ውስጥ ብዙ ነገር ይጻፋል። ሁሉም የጻፈ ሰው መቼም ታሰረ ማለት አንችልም። ምክንያቱም አንዳንድ ጊዜ እንደውም ስቅጥጥ በሚያደርግ ደረጃ መንግስትን ሙልጭ አድርገው እየሰደቡ እዛው የሚገኙ ሰዎች አሉ። እንግዲህ ያ ማለት መሆን ያለበት ነገር ነው። እኔ እንደዛ አይነት ነገር በመቻሉ በጣም ደስተኛ ነኝ። ከዛ በተረፈ ደግሞ መንግስት ከጊዜ ወደ ጊዜ እኔ ያወጣሁትን የፕሬስ ሕግ ወይም ደግሞ በአጠቃላይ ሀገሪቱን ለማስተዳደር በፓርላማም ካጸደቅነው አንጻር እነዚህ እነዚህን ነገሮች የተላለፉ ግለሰቦች ወይም ድርጅቶች አሉ በሚል የተወሰኑ ልሳኖች ሲዘጉ አይተናል። የተወሰኑ ሰዎች እስር ቤት ሲገቡ አይተናል። እና ይሄ በሚሆንበት ጊዜ እንግዲህ ጠቅላላ መናገር ይቻላል። ለምሳሌ እንደዚህ ነው ታስሯል፣ እከሌ እንደዚህ እንደዚህ ልንል እንችላለን። ነገር ግን እያንዳንዱ ጉዳይ ደግሞ የየራሱ የሆነ አመጣጥ አለው። የየራሱ የሆነ ታሪክ አለው። እና እነዛን ነገሮች በጣም ጥልቀት ባለው መልኩ የእያንዳንዱን ጉዳይ ካላየነው በስተቀር አስቸጋሪ ነው የሚሆነው ማለት ነው። እና ግን እኔ እንደሚገባኝ ከሆነ መንግስትን ነቅፎ ወይም ደግሞ መንግስትን ተችቶ መጽሀፍ ኢትዮጵያ ውስጥ አሁን እየተደረገ ያለ ነገር ነው። ብዙ እዛ የሚታተሙ ነገሮች እንደምናነበው ከሆነ ማለት ነው መልካም የሚጻፉ ነገሮች መኖራቸውን ገልጠዋል አቶ ጸጋይ። በጨረፍታም የገለጹት ነገር አለ። በተመሳሳይ ደግሞ በጻፉ ሀሳባቸውን በገለጹ ብቻ ዛሬ ስር ላይ መገኘታቸው የተረጋገጠ ዓለም አቀፍ የሰብአዊ መብት ተቋማትም ሆኑ የጋዜጠኞች መብት ተከራካሪ ቡድኖች የዘገቡላቸው ቅርብ ጊዜ እስከተለቀቁት የዞን ዘጠኝ ወጣት ዘጋቢዎች ድረስ እነ ተመስገን ደሳለኝ፣ እነ እስክንድር ነጋ፣ ሌሎችም በእስር ላይ የሚገኙ በርካታ ጋዜጠኞች መኖራቸው ይታወቃል። በጻፉት ብቻ ለእስር መብቃታቸው ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ዓመታዊ የሰብአዊ መብቶች አያያዝ መግለጫ ጭምር የገለጸው ሰዎች በጻፉት ወይም ያመኑትም በመግለጻቸው አይታሰሩም፣ አይጠየቁም የሚለው ጥያቄ ውስጥ የሚገባ አይመስሎትም? ጥሩ አብራር አብራርተኸዋል እኔ ሰዎች አልታሰሩም ወይም አይታሰሩም አይደለም ያልኩት ነገር ግን ይጻፋል ብዙ ሰዎች ብዙ የጻፉ ሰዎች ሳይታሰሩ አስተውለናል የጻፉ ሰዎች ደግሞ የታሰሩ አሉ በሚታሰሩበት ሰዓት ከውጭ ያሉ መንግስታትም ሆነ የሰብአዊ መብት ተከራካሪዎች በጣም ጥሩ ዝና ያላቸው ለህዝቦች በጣም ተቆርቋሪ የሆኑ ከዚህ በፊትም ጥሩ የሆነ አሰራር የሚሰሩ ድርጅቶች አሉ በዓለም አቀፍ ደረጃ። እና እነሱ ከቀረበላቸው መረጃ በመነሳት የሚሰጧቸው ደግሞ አስተያየቶች አሉ። እኔ ጠቀስ አድርጌ ያለፍኩት የነበረው ግን ምንድን ነው፣ መንግስት ደግሞ ሀገሪቱን ባለው ስልጣንና ኃላፊነት መሰረት ማለት ነው፣ ባለው አካሄድ ማለት ነው። ጥሩም ሊሆን ይችላል ወይም ጥሩም ላይሆን ይችላል። ነገር ግን የተወሰነ የህዝብ አስተዳደር ስርዓት አለ። ያንን ተከትሎ የወጡ ህጎች አሉ። በየጊዜው ደግሞ አንዳንድ ወቅታዊ ሁኔታን የሚመልሱ ደግሞ የፕሬስ ህግ ሊሆን ይችላል ሌላም ሌላም ህጎች ሊኖሩ ይችላሉ። እነዚያ በሚወጡበት ሰዓት መንግስት ምንድን ነው እያለ ያለው? እኔ ሰዎች ስለ ጻፉ ብቻ አላሰርኩም፣ ነገር ግን የሀገሪቱን ህልውና በሚያሰጋ ሁኔታ ላይ አደጋ ላይ ሊጥል በሚችል ሁኔታ ተላልፈዋል የምላቸውን ሰዎች ነው ያሰርኩት ብሎ ነው እንግዲህ መግለጫ የሚሰጠው። እና ሁለቱንም መንገድ ማየት አለብን ለማለት ክርክሩ ተጀመረ እንጂ አልተቋጨም። በቀደመውና በሌሎች አብይ ጭብጦች ዙሪያ ከተካሄዱ ክርክር ከዚህ ከተካሄደው ክርክር ቀጣዩ ፕሮግራማችን ላይ ይዘን እንመለሳለን። ለአሁኑ ግን አቶ ትምስ ዘውዴንና አቶ ጸጋይ ያረፍን ለተሳትፏቸው አመሰግናለሁ። እስከ ምሽቱ አንድ ሰዓት ተኩል ዝግጅታችን ይዘልቃል። አሁን ታዲያ ለጥሩ ዜማ ለሰኞ ልዩ ዜማ ሰዓት ጌ ደቂቃዎች እንዳገኘን አቀናባሪ ጽዮን ግርማ እየነገረች ነው የመረጠችው፣ ሄለን በርሄን ነው የዜማውን ርዕስ ቆየት ብዬ እያስተዋውቃለሁ። ዜማው ይጀምራል። ስቲል ሂድ እያለች ነው። ሄለን በርሄ ለየት ባለው የክብሮ አጫዋወታቸው የሚታወቁት ሙዚቃቸው የሚወደድላቸው የማሊዎችን ሰብት ተከትላ ነው የምትጫወተው እስቲ ልሄ ትላለች አድማጮች፣ ታዲያ ስርጭታችንን በዚሁን ልናበቃ ነው። ክቡራትና ክቡራን የአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ ዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅት አይሩሰ ጉዳዮች ዙሪያ ትኩረት በማድረግ የሚያሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬ ዚሁ ላይ ያበቃ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽ 3 ሰዓት በአጭር ሞገድ 19፣ 22ና 25 ሜትር ባንዶች በሚተላለፈው ምድብኛ ፕሮግራማችን ምልስን እስክናገኛችሁ በቀጠሮ ተሰናጋጆቹ አለሙ ከበደ ፕሮግራሙን ከመራችልን ጽዮን ግርባና ከስርጭት መሐንዲሱ ኒክ ኢቫኖቭ ጋር በመሆን በዚሁ ይሰናበታለሁ። ከሄለንበርሄ ጋር ቆዩ።